የዩናይትድ ስቴትስ መንግስት ለአምስት ዓመታት አርባ ሚሊዮን ዶላር የተመደበለት የማኅበረሰብ አቀፍ የኤች አይ ቪ እንክብካቤና ሕክምና ፕሮጀክት በኢትዮጵያ ይፋ አድርጓል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ ኤ አይ ዲ አማካኝነት ይፋ የተደረገው ፕሮጀክት በተለይ ለኤች አይ ቪ ተጋላጭ በሆኑ ሁለት መቶ ወረዳዎች የሚተገበር ነው። ፕሮጀክቱ ይፋ በተደረገበት ስነ ስርዓት ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ ልኳል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤይዲ ይፋ ያደረገው የማህበረሰብ አቀፍ የኤችአይቪ እንክብካቤና ሕክምና ፕሮጀክት ለሚቀጥሉት አምስት ዓመታት አርባ ሚሊዮን ዶላር ወጪ የሚደረግበት ነው። ዓላማውም ዘጠና ዘጠና ዘጠና በመባል የሚታወቀውና እንደ አውሮፓውያን አቆጣጠር ለ2020 የተያዘው ዓለም አቀፍ ግብ በኢትዮጵያ እንዲሳካ ማገዝ መሆኑ ተገልጿል። ከኤችአይቪ ኤድስ ጋር ከሚኖሩ ሰዎች ዘጠና ከመቶውን መለየት፣ ከእነዚህ ውስጥ ዘጠና ከመቶ የሚሆኑት የእድሜ ማራዘሚያ ህክምና እንዲጀምሩ ማድረግ፣ ህክምናውን ከጀመሩት መካከል ዘጠና ከመቶው ደግሞ የቫይረሱን መጠን ሙሉ በሙሉ እንዲቀንሱ ማስቻል ናቸው ሶስቱ ዘጠናዎች። ማህበረሰብ አቀፍ የሆነውና ተጋላጭ የሆኑ ክፍሎችን ኢላማ ያደረገው ይህ ፕሮጀክት ውጤታማ እንደሚሆን ያላቸውን እምነት በኢትዮጵያ የዩኤስኤአይዲ ዳይሬክተር ሌስሊ ሪድ ለአሜሪካ ድምፅ ተናግረዋል። አሁን የጀመሩት አሰራር እስካሁን ሲከተሉት የነበረና ስኬታማነቱ እንደተረጋገጠ በማብራራት ባለፉት ዓመታት ብዙ ተምረናል። እናም እዚህ የሚደነቅ ስኬት ላይ ያደረሰን አካሄድ እንደገና ወደኋላ አይመልሰንም። እናም ተጠቃሚዎቹን ማዕከል ያደረገውና ለይቶ የሚሰራው የእንክብካቤ አሰራር፣ ይህ ማህበረሰብ አቀፍ የሆነው አሰራር ኢትዮጵያ ኤች አይ ቪ ኤድስን ለማጥፋት የያዘችውን የመጨረሻ ግብ ለማሳካት እንደሚያግዝ የምናስበው አሰራር ነው። ኢትዮጵያ ኤች አይቪ ኤድስን ከመዋጋት አንጻር ውጤት እያስመዘገበች መምጣቷን ዳይሬክተሯ ተናግረዋል። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2003 2 ነጥብ 1 ከመቶ የነበረው የቫይረሱ ስርጭት በያዝነው ዓመት 1 ነጥብ 16 ከመቶ መሆኑን በማሳያነት ጠቅሰዋል። እንደ አውሮፓውያን አቆጣጠር በ2003 ከኤድስ ጋር በተያያዘ የሞቱት ኢትዮጵያውያን 87 ሺህ እንደነበሩ፣ ባለፈው ዓመት ግን 20 ሺህ ሰዎች ከዚሁ ከኤችአይቪ ኤድስ ጋር በተያያዘ መሞታቸውን ጠቁመዋል። ዳይሬክተሯ ተገኙ የተባሉ ውጤቶች ግን መዘናጋትን ሊያመጡ እንደማይገባ አስረድተዋል። ማህበረሰብ አቀፍ የሆነው አሰራር ይህንን ክፍተት ሊደፍን እንደሚችል በመጠቆም የተወሰነ መዘናጋት እንዳይኖር ስጋት አለን። ይህ የማህበረሰቡን አባል ማሳተፍን ይበልጥ ወሳኝ የሚያደርግ ሌላ ምክንያት ነው። እውነታው ምንድን ነው? በማስታወቂያ ሰሌዳ አጠገብ ስታልፍ ትኩረት ላትሰጥ ትችላለህ። ነገር ግን የምታውቀውና የምታምነው ሰው ሲነግርህ ትኩረት የምትሰጠው ጉዳይ ነው። አሁን የምንከተለው አሰራር ያለው ኃይል ይሄ ነው። ሰው ለሰው ጓደኞች ለጓደኞች ያለው ግንኙነት ይህ ሰዎች እንዳይዘናጉ ያግዛል። ፕሮጀክቱ ለኤችአይቪ ይበልጥ ተጋላጭ በሆኑ አካባቢዎች አተኩሮ እንደሚሰራ ተጠቁሟል። በ200 ወረዳዎች የኤችአይቪ ምርመራ እንደሚደረግ፣ ቫይረሱ በደማቸው የተገኘውን ሰዎችም ህክምና ለማስጀመር እንደሚሰራ ተገልጿል። ሰሞኑን ይፋ የተደረገው ፕሮጀክት የዩናይትድ ስቴትስ መንግስት በጸረ ኤች አይ ቪ እንቅስቃሴና በአጠቃላይም በጤናው ዘርፍ ለኢትዮጵያ ሲያደርግ የነበረው ድጋፍ አካል ነው። በሥነ ሥርዓቱ ላይ የተገኙት የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁም ዩናይትድ ስቴትስ ኤች አይቪን ከመዋጋት አንጻር ዋነኛ የኢትዮጵያ አጋር መሆኗን ለአሜሪካ ድምፅ አስረድተዋል። የአሜሪካ መንግስት በፕሬዚዳንት ያስቸኳይ ጊዜ ኤች አይ ቪ ኤርስ ምላሽ በዩኤስኤድ እና በሲዲሲ በኩል ድጋፉን ከመጀመሩ ጀምሮ እንደ ኤሮያን አቆጣጠር 2003 ጀምሮ ድጋፍ ሲያደርጉ ቆይቷል። ከኤች አይ ቪ ኤርስ አገልግሎትን በቀጥታ በመስጠት ላይ የተሰማሩ ተቋማትን፣ የመንግስት ተቋማትን እንዲሁም ደግሞ እነሱን የሚደግፉ አካላትን በመደገፍ እና በማስተባበር የራሳቸውን አስ አስተዋጽኦ ሲያደርጉ ነበረ። እዚህ ዋና የደጋፊ ናቸው ብሎ መውሰድ ይቻላል። ከግሎባል ፈንድ ጋር የሁለቱ ናቸው በዋናነት ኤች አይ ቪ ኤድስን በመዋጋት ላይ እያገዙ ያሉት። የዩኤስኤድ ደግሞ የተለያዩ ፕሮጀክቶች አሏቸው። በቀጥታ ከኤች አይ ቪ ኤድስ አገልግሎት ጋር የተያያዙ ሁለተኛ ደግሞ ከጤና ስርዓት ማጠናከር ጋር የተያያዙ የሰው ሀብት ልማት እና አስተዳደርን ከማሻሻል አንጻር የሕክምና መሳሪያዎችና መድኃኒቶች አቅርቦ ስርዓትንም ከመዘርጋት ከማጠናከር አንፃር እንዲሁም ደግሞ የፋይናንስ ስርዓታችንን ከማጠናከር አንጻር በተለይ ከማህበረሰብ አቀፍ የጤና መድን ማጠናከር ከሙከራ ተግባራ ጀምሮ ያለውን በሙሉ ሲደግፍ ነበረ። በዚህ በኤች አይ ቪ ኤድስ ፕሮጀክት ጋር የተያዘ ነው። ሌሎቹ የበልጥ ተጋላጭ ማህበረሰብ ክፍሎች ላይ ያተኮረ የኤች አይ ቪ ኤድስ መከላከልና መቆጣጠር እንዲሁም ደግሞ በከተሞች ላይ ያተኮረ የኤችአይቪ ስ መከላከል መቆጣጠር ላይ የሚሰሩ ፕሮጀክቶችን ይደግፋሉ። እዚህም የአሜሪካ መንግስት በነዚህ በሁለቱ አስተባባሪ ኤጀንሲዎች በኩል ድጋፍን ሲያደርግ ቆይቷል። ዛሬም ይፋ ያደረግነው የማህበረሰብ አቀፍ የኤችአይቪ ኤድስ ክብካቤና ሕክምና የዚሁ አካል ነው። ከኢትዮጵያ የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁ ጋር በዚሁ ርዕስ ላይ ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ